በዩናይት ስቴትስ ፕሬዚዳንታዊ ምርጫ ሂደት የሪፐብሊካን ፓርቲ እጩ ይፋ የሚደረግበት ጉባኤ ዛሬ በመካከለኛ ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ ተጀምሯል። ሰለሞን አባተ በስፍራው ይገኘዋል። ሰለሞን፣ እንደምን ዋልክ? እንደምን ዋልክ አሉላ። እንደምንድናችሁ ሁላችሁም። እንግዲህ የጉባኤውን መክፈቻ ጨምሮ እስኪ ድባቡን፣ ዝግጅቱ ምን እንደሚመስል አስጨብጠን። ምን ይመስላል ያለህበት ቦታ? አሉላ፣ ልክ ነህ። አሁን እንደ ገለጽከው ከጥቂት ደቂቃዎች በፊት የሪፐብሊካን ፓርቲው ጉባኤ በይፋ ተጀምሯል። ድባቡ ሞቅ ያለ ነው። በአሁኑ ጊዜ የምንመለከተው ምናልባት ይህንኑ ዝግጅት የመክፈቻውን ስነ ስርዓት እና አሁን እየተነጋገርን ባለንበት ሰዓት በፌስቡክም እያስተላለፍኩኝ ስለሆነ አድማጮቻችን እንደዚሁ ሊከታተሉ ይችላሉ። ብዙ ድምቀት ያለው ነው። ከሁሉም የዩናይትድ ስቴትስ ክፍለ ግዛቶች የተሰበሰቡ የሪፐብሊካን ፓርቲው መሪዎች ልዑካን ናቸው እዚህ ተሰብስበው ያሉትና፣ ደመቅ ያለ ስነ ስርዓት ነው አሁን እያየሁኝ ያለሁት። መልካም። በፕሬዚዳንታዊ ውድድሩ ፓርቲያቸውን ወክለው የሚቀርቡት እጩ ተወዳዳሪ ማንነትን ጨምሮ ለየት ያለ ምናልባትም ያልተለመደ የሚባል ጉባኤ ነው። አንዱም ጎላ ብሎ የወጣው የጸጥታ ጉዳይ ነው። እና የጸጥታ ጥበቃው ምን ይመስላል? እስኪ በአጭሩ የጸጥታውን ሁኔታ በሚመለከት ዝግጅቱንም ሆነ በተለየ ሁኔታ የሚታዩ ነገሮችን አስይዘን አሉላ። ይሄ ጉባኤ ለየት ያለ ነው። በእርግጥም አዲስ አይነት ተፎካካሪ የቀረበበት በልጦ የወጣበት ጉባኤ ነው። የሪፐብሊካን ፓርቲው ዋልታዎች የሚባሉ መሪዎች፣ አንጋፋ የሆኑ የሪፐብሊካን ፓርቲው ሰዎች በውድድር ወደኋላ ቀርተው በቅርቡ የሪፐብሊካን ፓርቲውን የተቀላቀሉ ነጋዴ ዶናልድ ትራምፕ ያንን ውድድር አሸንፈው ለእጩነት የቀረቡበት ጉባኤ ነው። እኚህ እጩ ደግሞ በተለይ ብዙን አሜሪካውያን የሪፐብሊካን ፓርቲውን ሰዎች አንቀሳቅሰው ለማሸነፍ የደረሱበት ጉባኤ ነው። አሁን እያየን ያለ ነው። ዶናልድ ትራምፕ ራሳቸው እና ደጋፊዎቻቸው ወደ ሶስት ሚሊዮን የሚደርሱ አዳዲስ የሪፐብሊካን ፓርቲ ምልምሎችን ስበናል፣ አስገብተናል ብለው እየፎከሩበት ያሉ ጉባኤ ነው። ዶናልድ ትራምፕ በውስጣቸው በራሱ በሪፐብሊካን ፓርቲ ውስጥ ብዙ ተቃውሞ ተነስቶባቸው ቆይተው እንደነበረ እናስታውሳለን። ጨርሶ ትራምፕ ወይም ኔቨር ትራምፕ ትራምፕ መሆን የለባቸውም የሚል ንቅናቄ እስካሁን ድረስ እንዳለ እናውቃለን። በዚህ ሁኔታ ውስጥ እየተካሄደ ያለ የሪፐብሊካን ፓርቲ ጉባኤ ነው እና በተለይ ደግሞ ሰሞኑን የምናያቸው ጤናማ ያልሆኑ የፖሊስና የዩናይትድ ስቴትስ የጥቁር አሜሪካውያን ግንኙነት አገርሽቶ ባለበት ሁኔታ ላይ ነው። ሀገሪቱ ሀዘን ላይ ባለችበት ሁኔታ ላይ የሚካሄድ ጉባኤ ነው ይሄ የሪፐብሊካን ፓርቲው ጉባኤ። ወደ አነሳህልኝ የጸጥታ ጉዳይ እንመለስ እና በዩናይትድ ስቴትስ የመሳሪያ መያዝ በግለሰቦች እጅ የመያዝ ነገር ትልቁ አነጋጋሪ ነገር ነው። በአሁኑ ጊዜ አሜሪካ ውስጥ አሜሪካ ውስጥ በጦር ግንባሮቿ ካጣቻቸው ሰዎች የበለጡ ሰዎችን በራሷ ዜጎች ውስጥ በሚፈጠሩ ነፍስ ግድያዎች ታጣለች ተብሎ ነው የሚነገረው። በአሃዛዊ መረጃዎች የሚጠቁሙት እስካሁን ድረስ ባለው ሁኔታ እንደ ፕሬዚደንት ባራክ ኦባማ አይነት መሪዎች እና በዲሞክራቶቹ ወገን ያሉ እንደነ ሂለሪ ክሊንተን፣ በርኒ ሳንደርስን የመሳሰሉ ሰዎች በመሳሪያ ሽያጭ ላይ ቁጥጥር ሊደረግ ይገባል ብለው ሲከራከሩ፣ በሌላ ወገን እነ ዶናልድ ትራምፕ እና የሪፐብሊካን ፓርቲው መሪዎች እንደዚህ አይነት ቁጥጥር ሊደረግ አይገባም፣ ሕገ መንግሥታዊ መብት ነው ብለው የሚከራከሩበት ሁኔታ ነው ያለው እና በዚህ ሁኔታ ውስጥ ነው እንግዲህ ሰሞኑን በሉዊዚያና በቴክሳስ እያየን ያለ ነው። በሚኔሶታ ስናይ የቆየው የመገዳደል ሁኔታዎች የተፈጠሩት በፖሊስ አባላትና በጥቁሮች መካከል በዚህ ምክንያት ይመስለኛል እቺ ኦሃዮ የምትባለው ግዛት ይህንን ሁለተኛውን የሕገ መንግስቱን ማሻሻያ አጥብቃ የያዘች መሳሪያ በግለሰቦች እጅ መያዝ አለበት ብላ የምትከራከርና ነጻነቱንም የሰጠች ክፍለ ግዛት በመሆኗ ምክንያት ይሄ ጉባኤ ሲካሄድ የሪፐብሊካን ፓርቲው ጉባኤ ብዙ ተቃውሞዎችና ድጋፎች በከተማይቱ ውስጥ ይካሄዳሉ። አንዱም የመሳሪያ ጉዳይ ነው። ብሔራዊ የነፍጥ ማህበር ወይም ናሽናል ራይፍል አሶሲሽን የሚባለው ድርጅት እጩውን ዶናልድ ትራምፕን ቀድመው ካጸደቁ ማህበራት አንዱ ነው እና ብዙ የመሳሪያ ደጋፊዎችም እንደዚሁ ይደግፏቸዋል። ዶናልድ ትራምፕም በዚህ ምክንያት እሳቸውን የሚደግፉ ሰዎች መሳሪያ ታጥቀው የተቀባበሉ መሳሪያዎችን ታጥቀው ይወጣሉ ተብሎ ነው በተቃውሞውም በድጋፍም ወገን የሚታሰበው እና ምናልባት የጸጥታ መደፍረስ ችግርም ሊኖር ይችላል የሚል ብዙ ስጋት አንዣቧል። በዚህ አካባቢ በመሆኑም ከክሊቭላንድና ከአካባቢዋ ከአካባቢዋ ካሉ ወረዳዎች የተጠሩ ወደ አምስት ሺህ ፖሊሶች አጥለቅልቀዋታል ከተማይቱን እነሱ ራሳቸው እንደተናገሩት ማለት ነው። በኦሃዮ የአስቸኳይ ጊዜ ሁኔታ እንዲታወጅ የፖሊስ አዛዡ ጠይቀዋቸው ነበረ። ገዢውን ጆን ኬሲክን ጆን ኬሲክ ይሄ ስልጣን የለኝም ፌዴራል መብቶችንም የዚህ የግዛቱንም መብቶች፣ ሕገ መንግስታዊ መብቶች ሊያስቆም የሚችል ስልጣን የለኝም ብለው የፖሊስ አዛዡን አሻፈረኝ ብለዋል፣ እምቢ ብለዋል። እና ከዛ በተጨማሪ ግን የሀገር ውስጥ ጉዳዮች የዩናይትድ ስቴትስ የሀገር ውስጥ ጉዳዮች ሚኒስትር እና የጸጥታ የምስጢር አገልግሎት ኃላፊው ዳይሬክተሩ ለማንኛውም ሁኔታ ዝግጁ ነን ብለዋል፣ መግለጫ ሰጥተዋል ትናንትና። ይሄ ዝግጁነት ምናልባት ጅምላ ገዳይ ቢነሳ በአካባቢው ቢታይ፣ ወይም አልሞ ተኳሽ ቢፈጠር፣ ትልልቅ ሰላማዊ ሰልፎች፣ ትንንሽ ሰላማዊ ሰልፎች፣ የጤና አገልግሎቶች ቢያስፈልጉ ለሁሉም ዝግጁ ነን ብለው ዋስትና ሰጥተዋል። እነዚህ የመሳሪያ ተቃዋሚዎች አንድ ትልቅ ሰልፍ እንዲደረግ ትናንትና ጠርተው ነበር እዚህ በጉባኤ ማዕከሉ አካባቢ። ነገር ግን ያስብሰባቸው ከሽፎባቸዋል ነው የተባለው። አንድ ብቻ አርባ አምስት ነጥብ አርባ አምስት ካሊበር ሽጉጥ ከነዝናሩ ዝናሩ የታጠቀ ሰው እና አንድ አሮጌ ነፍጥ ወይም አሮጌ ጠመንጃ የያዘ የጠመንጃ አፍቃሪ ብቻ ናቸው በሰልፉ ላይ ተገኙትና አዎ እና ብዙ ሰው ስላልወጣላቸው የከሸፈ ስብሰባ ነው ተብሏል። በዚህ ሁኔታ ነው አሉ ላይ የጸጥታው ሁኔታ የሚገኘው። መልካም ሰለሞን እና እና ዘጌት ብዬ ልክ ከዚህ ከጉባኤው መክፈቻ እና አንዳንድ ንግግሮች በኋላ ወጣ ብዬ ያለውን ሁኔታ በዛ በተቃውሞና በሰልፎቹ መካከል ያለውን ሁኔታ ተከታትዬ ደግሞ ዘግብላችኋለሁ። መልካም ሰለሞን የጸጥታውም ጉዳይ ሆነ ሌሎች ቀደም ብለህ የጠቃቀስካቸውን ዋና ዋና አነጋጋሪ ጉዳዮች በስፍራው የሚካሄዱትን ጨምሮ እንደየሰዓቱና እንዳቀራረቡ በተገኘው ሰዓት ነው። ተጓዳኝ በፌስቡክ በቀጥታ ከሚተላለፈው ስርጭታችን ባሻገር በየቀኑ በፕሮግራሞቻችን መላልሰን እናገኘሃለን። ለአሁኑ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አሉላ።